ሰሞኑን ነጋዴዎች ላይ በተጣለው የቀን ገቢ የግምት ተመን የተነሳ የጀመረው ተቃውሞ በኦሮሚያ የተለያዩ ቦታዎች አገልግሎት ሰጪ ተቋማት እንዲቋረጡ አድርጓል። ይኸው ተቃውሞ ሐሙስ እለት በአዲስ አበባ ከተማ መከሰቱም በማኅበራዊ መገናኛ ዘዴዎች ተገልጧል። ዕድሜያቸው ከ18 ዓመት በታች የሆኑ አትሌቶች በሚሳተፉበት የኬንያው ዓለም አቀፍ የአትሌቲክስ ውድድር ላይ ተሳታፊ የነበረው የኢትዮጵያ ቡድን የዕድሜ ጉዳይ በርካቶችን አነጋግሯል። በማኅበራዊ መገናኛዎች የቀረቡ አስተያየቶችን አሰባስበናል። አብራችሁን ቆዩ። የቀን ገቢ የግምት ተመንን በመቃወም በኦሮሚያ የተለያዩ ከተሞች የተስፋፋው የንግድ ተቋማትን መዝጋትና አገልግሎቶችን ማቋረጥ ድርጊት በአዲስ አበባም ለመከሰት የፈጀበት አራት ቀናት ነው። ተቃውሞ ሐሙስ ዕለት በአዲስ አበባም መከሰቱ ተሰምቷል። በኮልፌ ሰፈር በተለምዶ ታይዋን በሚባለው የገበያ ስፍራ የንግድ መደብሮች መዘጋታቸውን የማህበራዊ መገናኛ አውታር ተጠቃሚዎች ተናግሯል። ሰሚር አሊ በትዊተር ገጹ የነጋዴዎች አድማ ተቃውሞ ወደ አዲስ አበባም ገብቷል የሚገኙ ሱቆች ሙሉ በሙሉ በሚባል ሁኔታ የሱቅ የመዝጋት አድማ ላይ ናቸው ሲል ሐሙስ ዕለት ጽፏል። አቡ ተስፍሽም ትዊተር ላይ ባስነበበው ጽሁፉ ኮልፌ አጠናትራ ሱቅ መዝጋቱ ማደሙ ተጀምሯል፣ ፖሊስም ነጋዴውን አፍጦ እየጠበቀ ነው ብሏል። አለማየሁ ተስፋይ ደግሞ ዶቼቬሌ የፌስቡክ ገጽ ላይ ባሰፈረው መልእክቱ ዶቼቬሌዎች አዲስ አበባ የቱጋ ነው አድማውን የተቀላቀሉት? አሉባልታ ከምታወሩ እንደ ጋዜጠኛ ለምን ቦታው ለሄዳችሁ አትዘግቡም? ብሏል። ሃሩን ራሺድ ለአለማየሁ በሰጠው መልስ ኮልፌና ታይዋን የት ነው ያለከው ሲል ጽፏል። ማሜ የሶፊ ልጅ ከሐሩን ጋር ተመሳሳይ መልእክት አስፍራለች። የአዲስ አበባ ነዋሪዎች ከእለታዊ ግብር ትመና ጋር በተያያዘ የተጀመረውን አድማ ተቀላቀሉ። በሳሪስ አስኮ፣ ኮልፌ፣ አጠናተራ፣ ዘነበ ወርቅ፣ ታይዋን ሰፈር ነጋዴዎች ድርጅቶቻቸውን ዘግተዋል። በመርካቶም አንዳንድ መደብሮች ተዘግተው ውለዋል ስትል አስተያየቷን ሰጥታለች። እንድሪስ ጋሻው ተፈራ መጥፎ ሲታያችሁ በጎ ስራውስ ለምን አይታያችሁም? በተግባር እንጂ በወሬ ልማትም ሆነ ጥፋት አይመጣም ብሏል። ተቃውሞ ሐሙስ አዲስ አበባ ኮልፌ አካባቢ እንደነበር በሚገልጠው ጽሁፍ ስር ባኖረው አስተያየቱም ግብርና ሕይወት ለእናት ሀገር ይከፈላል። ለፖለቲከኞች ግን ፌሽታ ነው ያለው ደግሞ አቡ መሐመድ ነው። የተቃጠለ ሚኒባስ ተሽከርካሪ ምስል የሚታይበትን ፎቶ ያያያዘው ተገኝ ሳሙኤል ደግሞ አሁን ወያኔ ምንድን ነው የሚያደርገው? በአስቸኳይ አዋጁ ላይ አስቸኳይ አዋጅ ሊያውጅ ይሆንን? ሲል ጽፏል። ነጋሳ ቡቤ በትዊተር ገጹ ባሰፈረው ጽሁፍ በኦሮሚያ ክልል ተቃውሞ፣ ስራ የማቆም አድማ ቀጥሎ ሻሸመኔ ደርሷል። በሻሸመኔና አካባቢው የሚገኙ ከተሞች በክልሉና በፌዴራል ፖሊስ ተወሯል፣ ሲል ሐሙስ ዕለት ባሰፈረው ጽሁፉ አስነብቧል። በአንጻሩ ትናንት ከአምቦ የደረሰን የዘጋቢያችን ተጨማሪ መረጃ እንደሚያመለክተው ከሆነ ባንኮች፣ ሆቴሎች፣ ምግብ ቤቶች፣ የባጃጅ ታክሲዎችና የህዝብ ማጓጓዣዎች ስራ ጀምሯል። በአምቦ ከተማ ስራ የተጀምረው ነጋዴዎች ያነሱ ጥያቄ የተመልሶ ሳይሆን የአገልግሎት ማቆም አድማው ለሶስት ቀን የተጠራ ስለነበር መሆኑን የከተማዋ ነዋሪዎች ለዘጋቢያችን መንገራቸውን ገልጦልናል። በከተማይቱ ከመግቢያው ጀምሮ ጦር መሳሪያ የታጠቁ የፌዴራልና የክልሉ ፖሊስ አባላት በየቦታው ቆመው ይታዩ እንደነበር ፖሊሶችን የጫኑ ሶስት ተሽከርካሪዎችም በከተማው እየተዘዋወሩ ቅኝት ሲሰሩ ዘጋቢያችን መመልከቱን ትናንት ነግሮናል። በፀጉር ስራ ከሚተዳደር አንድ ግለሰብ በዋትሳፕ የመልእክት መቀበያ ስልካችን ከኢትዮጵያ የደረሰን የጽሑፍ መልእክት እንዲነበባል አንድ ወንበር ነው ያለኝ፣ ጸጉር ነው የምሰራው። በቀን 200 ብር ገቢ አሉኝ፣ ልክ አይደሉም። እንዴት በዚህ ዘመን በግምት ይሰራሉ? ሲል መንግስት ያወጣው የቀን ገቢ ግምት አሰራርን ተችቷል። እሱ በአንድ ወንበር 200 ብር ተብሎ ሶስት ወንበር ያለው ጓደኛው ግን የቀን ገቢውን 80 ብር እንዳሉት አምስት ወንበር ያለውን ደግሞ የቀን ገቢውን 120 ብር ብለው መገመታቸውን በመግለጽ ተችቷል። እስኪ አድማጮች፣ አሁን ደግሞ በዋትሳፕ የመልእክት መቀበያ ስልካችን ከደረሱን የጽሁፍና የድምፅ መልእክቶች መካከል ከኢትዮጵያና ከሳውዲ አረቢያ የደረሱንን የድምፅ መልእክቶች በተከታታይ እናሰማችሁም። ሀይ ደች በለ እንዴት ናችሁ? ሰላም ነው? ደህና ነው? እኛ በጣም ደህና ነን፣ አልሐምዱላ። ከኢትዮጵያ ነው፣ ሀሰን እባላለሁ። የዘንድሮ የግብር ሁኔታ በጣም በጣም ከአቅማችን በላይ ሆኗል። አምና ሶስት ሺ ብር የከፈልነው ዘንድሮ ሀያ ሁለት ሺ አምስት መቶ እየተባል ነው። የቀን ገቢ ሶስት ሺ ብር እየተባል ነው። አምስት መቶ ሁለት መቶ ሰዎች በጣም የተሰቃ ቀይና ያለ ነው። ይው ንግድ ፍቃድ ካወጣው ስምንት ዓመቴ ነው ዘንድሮ። ኔ አሁን በዚህ ሁኔታ ልሰራ አልቻልኩም። በቃ መልቀቅ ያለብኝ ከቤት ኪራይ በላን ይመጣ ብኝ ግብሩ ምንም ማድረግ አልቻልኩም። የኢትዮጵያ መንግስት የሚያደርገው ነገር ምን እንደሆነ አልገባኝም። ወጣቱ ከስደት ሲመለስ ወደ አገሩ አገር ያልማ ይላል። ግን እዚህ የሚደረገው ነገር ምን ብዬ ልንገራችሁ? አይን አየና ጆሮ ይሰማ ብቻ ነው የሚረዳ ሌላው ሰው ምንም ይህን ነገር ሊረዳ ልን አልቻለም። መንግስትም ጆሮ የለውም በዚህ ቦታ ላይ ግን ለፍጆታ በቴሌቪዥን የሚያወራውና የሚሰራው ነገር በጣም ይለያያል። በጣም ይሄ እኔ እንደሚመስለኝ እንግዲህ የኢትዮጵያ መንግስት እንደውም በቃ ሰው ችግሩን ችሎ ይዞ እያለ ለምን ዝም አላችሁ የማለት ዘንድ ማሳያ ነው እንጂ ለህብረተሰብ ወይም ለኢትዮጵያ ህይወት ዜጎች የማሰብ አላማ አይደለም ብዬ እገምታለሁ። ለምን ብባል ሰው ቅድሙንም መጀመሪያ አዋጅ ሲታወጅ እኮ ችግር ስላለ ችግር፣ ምንድን ነው ችግር ተለይቷል፣ ከሰማነው ነው? ከመቶ ሰማንያ በላይ ችግር ነው እንግዲህ በዛን ጊዜ የተባለው እንደሰማሁት፣ በተሳሳይች ያለው ግን ቁጥሩን ከዛ ሁሉ ችግር ዛሬ እንግዲህ ዛሬም ችግር አለ። አንድ አመት ማለት እንግዲህ የሰራበት ሰው ስንት ለውጥ ያመጣል እንኳን መንግስትና እና ያ ችግር ዛሬም አልተቀረፈም። እንደውም ተጨማሪ ለኦሮሚያ ህዝብ ጥቅም ልዩ ጥቅም በአዲስ አበባ ላይ ኢትዮጵያ እኮ የሁላችን ናት። አዲስ አበባ እኮ የሁላችን ናት። የምን አባቱ ኦሮሞ ቢሆን እናቱ አማራ ናት። ለምን እንደዚህ አይነት ስራ መፈጸም የለበትም? ከመንግስት ጎን ኦኬ እንደ እውቀቱ እንደ ችሎታው፣ እኛም እንደ ያለማወቃችን እናወራለን። ችግር የለውም። እና አሁን ደግሞ ግብር ምን ሰርቶ ነው? ቆይ ምን ለኢትዮጵያ ፋብሪካ ስለተከፈተ ነው? አንድ ብር ከስሙን የማትሞላ ገንዘብ ከዚህ እዚያ የሉ። በአፈራችን ላይ በአገራችን ላይ አርሶ አደርን ከቤቱ ከንብረቱ አፈናቅሎ ባለው አቅም ደግሞ ያችን የመሰራትን ቤት እያፈረሰ የልቡን እየሰራ እየሰሩ በቃ የመንግስት ሰራተኞችም ቢሆን መንግስት ራሱ እየሰራ ዞሮ ደግሞ ግብር ማን፣ ስንት ሰው ነው ቤት አለው? ዛሬ ማን ቤት አለው? መግቢያ ቀዳዳ ያሌለው አለ ሽሮ መብላት አንድ ልብስ ለብሶ ሁለተኛ ማይቀይር፣ አንድ ራሱ ችግር የሆነበት ስንተኛ ስንቱ ህብረተሰብ በየጎዳና ላይ ጎዳና ተዳዳሪ እየሆነ አረ፣ ኢትዮጵያማ በስም አምኔ ግን እንግዲህ እግዚአብሔር አዋቂ ነው፣ አላቅም። ባሳለፍነው ሳምንት የማህበራዊ መገናኛ አውታሮች መነጋገሪያ ርዕስ ከሆኑ ጉዳዮች መካከል አንዱ የነበረው ኬንያ ውስጥ የተከናወነው የዓለም አትሌቲክስ ሻምፒዮን ውድድር ነበር። በውድድሩ ኢትዮጵያን ወክሎ የቀረቡት ዕድሜያቸው ከ18 ዓመት በታች ናቸው የተባሉት አትሌቶች የዕድሜ ጉዳይ በርካቶችን አነጋግሯል። የአትሌቶቹን የፊት ገጽታ እንዲሁም የደረት ጸጉር የሚያሳዩ ፎቶዎችን በማያያዝ የዕድሜ ማጭበርበር ተከናውኗል ሲሉ የጻፉ በርካቶች ናቸው። የአትሌቲክስ ፌዴሬሽኑ በሻለቃ ኃይሌ ገብረስላሴ ፕሬዝዳንትነት መመራት ሲጀምር ለውጥ ይኖራል ብሎ የጠበቁ አስተያየት ሰጪዎች የዕድሜ ማጭበርበሩ ጭራሹኑ መባባሱን ተችቷል። ጋዜጠኛ ቆንጂት ተሾመ በፌስቡክ ገጹ ቀጣዩን መልዕክት አስነብባለች። የዕድሜ ማጭበርበር ልክ የተከለከለ ኃይል ሰጪ ንጥረ ነገር እንደመጠቀም ነው ስትል በእንግሊዝኛ የጻፈችው ቆንጂት የእኛ ከ18 ዓመት በታች በኬንያ የዓለም ሻምፒዮና አፍረናል በማለት በአትሌቶቹ የዕድሜ ጉዳይ ላይ ተሳልቃለች። በማጭበርበር ሜዳሊያ ለማግኘት ከሚሞክሩ በታማኝነት ተወዳድረው በዜሮ ቢመለሱ እናመሰግናቸዋለን ፌዴሬሽኑንም ስትል ትዝብትና ምክሯንም አካፍላለች። የተለያዩ ተቋማትን ሕጸጾች እየተከታተለ ነቅሶ በማሳየት የሚታወቀው ሸቱ ሆማቄኖ በአትሌቶቹ የዕድሜ ጉዳይ የፌዴሬሽኑ አመራር ምንም እንዳልተሰማው ጽፏል። ሻለቃ ኃይሌ ገብረስላሴ ዛሬ ከ18 ዓመት በታች ተብለው ኢትዮጵያን ወክሎ የተሳተፉ አትሌቶችን ቦሌ ኤርፖርት ከዶክተር አሸብር ጋር ሆኖ እየሳቀና እየፈነደቀ ተቀብሏቸዋል። ወጣቶቹ በሰሩት የቡድን ስራ ኩራት የተሰማው መሆኑንም ገልጿል። ሽልማትም አዘጋጅቶላቸዋል ሲል ጽሁፉን በፌስቡክ ያሰፈረው እሸቱ አይ ግን እኮ አብዛኞቹ የቡድኑ አባላት 18ን ከዘለሉ አስራ ምናምን ዓመት የሆናቸው እንደሆኑ ያለ ምርመራ ያስታውቃሉ እኮ ሲል እሱም እንደ ቆንጂት በዕድሜው ጉዳይ ተሳልቋል። ኬንያ ባስተናገደችው አስረኛው የዓለም ታዳጊ ወጣቶች አትሌቲክስ ሻምፒዮና ኢትዮጵያ አራት ወርቅ፣ ሶስት ብርና አምስት ነሐስ በድምሩ 12 ሜዳሊያዎችን በመያዝ በሜዳሊያ ሰንጠረዥ በአምስተኛ ደረጃ ነበር የጨረሰችው። ደቡብ አፍሪካ፣ ቻይና፣ ኩባና አዘጋጇ ኬንያ ደግሞ ከአንደኛ እስከ አራተኛ ደረጃ በመያዝ ነበር ያጠናቀቁት። አዋቂዎችን ከህፃናት ጋር አወዳድሮ በተገኘ ውጤት ኩራት ተሰማኝ ማለት ይደብራል። ደግሞ ራሱ የቡድን መሪው ዱቤ ጅሎ የቡድኑ አባላት ዕድሜ ማጭበርበራቸውን አምኗል ያለው እሸቱ ሆማ ጽሑፉን ያጠቃልለው እንደኔ እንደኔ ኢትዮጵያ ያገኘችውን ሜዳሊያ ብትቀማ ደስ ይለኛል። የሰው ሀቅ ቀምቶ መጨፈር ነውር ነው በማለት ነው። አድማጮች ዳግም ተቃውሞ በኦሮሚያና የአትሌቶቹ እድሜ በሚል ርዕስ ያስቃኝናችሁ የማህበራዊ መገናኛ አውታሮች ቅኝት ዝግጅታችን በዙ ይጠናቀቃል። ማንተጋፍቶ ስለሽነኝ። አስተያየትና ጥቆማችሁ አይለየን። መልካም ጊዜ። ጤና ይስጥልኝ።